ቅዳሜ ነሐሴ 28 ቀን በቅሊንጦ ማረቢያ ቤት በደረሰው የእሳት ቃጠሎ ጉዳት ያልደረሰባቸው እስረኞች ስም ዝርዝር ዛሬ እንደተነገራቸው ቤተሰቦች ለአሜሪካ ድምፅ ተናገሩ። በዝርዝሩ ውስጥ የሟቾች ማንነት እንዳልተካተተ ቤተሰቦች ጨምረው ገልጸዋል። የኢትዮጵያ መንግስት በእሳቱ 23 ሰዎች እንደሞቱ ይፋ ማድረጉ ይታወሳል። ጽዮን ግርማ ዝርዝር አላት። በቂሊንጦ ማረሚያ ቤት ቃጠሎ ከደረሰ ዛሬ አምስተኛ ቀኑን አስቆጥሯል። የታሳሪ ቤተሰቦች ቤተሰቦቻቸው ያሉበትን ሁኔታ ማወቅ ባለመቻላቸው ከፍተኛ ሀዘንና ጭንቀት ውስጥ መግባታቸውን ሲገልጹ እንደነበርም ይታወሳል። በዛሬው ዕለት ከጠዋቱ ሁለት ሰዓት ተኩል ጀምሮ እስከ ቀኑ 11 ሰዓት ድረስ በቅሊንጦ በዝዋይና በሸዋሮቢት እስር ቤቶች የሚገኙ እስረኞች ስም ዝርዝር ቂሊንጦ ተገኝተው እንደተነበበላቸው ቤተሰቦች ይናገራሉ። የሰማያዊ ፓርቲ የቀ የቀድሞ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ እናት ወይዘሮ ሙጪት ተካ ልጃቸው በሕይወት መኖሩን ከተነበበው ስም ዝርዝር ውስጥ ማረጋገጣቸውን ገልጸዋል። ሊስቱ ወጣ፣ ለሁሉም ሰው ተነበበ። ስራ በጣም ስለበዛብን ቅዳሜ ጧት መጣችሁ ማየት ትችላላችሁ አሉ። በቃ ሲነበብ ብድግ እያለ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። እኔም ቶሎ ነበር የተነበበ እግዚአብሔር ናመስግኘ ወደ ቤቱ መጣሁ። ከእስር ቤቱ ፊት ለፊት ባለ ሜዳ ላይ የሚመጣውን ሰው በአንድ ላይ የሰበሰቡ የእስረኛውን ዝርዝር በንባብ እንደሚያሰሙ የገለጹት ሌላዋ የታሳሪ ቤተሰብ ወይዘሮ አሰለፈች ሙላት ሲሆኑ ባለቤታቸው የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ ደጀኔ ጣፋ እዛው ቅሊንጦ ውስጥ እንደሚ እንዲገኙ እንደተነገራቸው ለአሜሪካ ድምጽ ተናግረዋል። ዝርዝሩ ለማንበብ ባይመችም ስም ዝርዝር መለጠፉንም ጨምረው ገልጸዋል። የደጀኔ ጓደኞች አሉ እንግዲህ አቶ በቀለም አንድ ላይ ናቸው። አቶ በቀለ ጉርሜሳ ዴቢሳም አለ ከበደ ዘመዳም አለ ደጀኔም ደስታም አሉ እንግዲህ ከእነሱ ውስጥ ሁለት ሰው ብቻ ነው ወደ ዝዋይ የተወሰዱት፣ ከበደና ደስታ ብቻ ናቸው። አንድ ሰው ብቻ ነው አቶ ሲያለት ፖሊስ ወስዶ ሲሄደ፣ አንድ ሴት ናት። እሷም ወይዘሮ አሰለፈች ምናልባት ለሟች ቤተሰቦች በየግል ተነግሯቸው ሊሆን እንደሚችል ጥርጣሬያቸውን ሰንዝረው፣ በዛሬው እለት ቂሊንጦ ሰው ጠፍቶበት ሲፈልግ ከአንድ ሰው በላይ እንዳልተመለከቱ ተናግረዋል። ባለቤታቸውን እስካሁን በአይናቸው ማየት ባለመቻላቸውም ቅሬታ እንዳደረባቸው ገልጸዋል። ይህን ያህል ቀን ቆይቶ እዚሁ ናቸው ያሉ በማለታቸው እኔ በጣም አዝኛለሁም። ደግሞ ምን አይነት ሁኔታዎች እንዳሉ ራሱ አናቅም፣ መኖራቸው ራሱ ማለት ነው። ምክንያቱም ምግብም አላስገባንም። እዚህ የሉም ብለው ሌላ ቦታ ስንፈልጋቸው ነበር። ዛሬ ደግሞ መልሰው እዚህ ናቸው አሉ። እንግዲህ ምን ምን አይነት ሁኔታዎች እንዳሉ የሚያውቁን እነሱ ብቻ ናቸው። ያው ቁጭ በሉ ነው የሚሉት። ያው ይቀመጣል። ብዙ ሰራዊት አለ፣ ብዙ ፌዴራል ፖሊስ አለ እንግዲህ መስረፋቸውንም ለመናገር የሁሉ ሰራዊት ካለ ሌላ ችግርም ያለ ነው የሚመስለኝ። እንግዲህ በሕይወት ካሉም ይሄ ሁሉ ሰራዊት መብዛቱ እዛ ቦታ ላይ ደግሞ ሌላ አይነት ስጋት የሚፈጥር መሰለኝ፣ እና በጣም እንትኑ ሁኔታው ማለት ነው። አሉ አሉ ግን አሉም ባሉት እንደ ድሮ አይነት ድሮ ባለው አይነት መንገድ ቢያገናኙን እና ብናያቸው ጥሩ ነበረ። በርቀትም ቢሆን በግቢ ውስጥ እዚያ ያሉ የተባሉትን ቢያሳዩን ጥሩ ነበረ። በትናንትናው ዕለት ለሀገር ውስጥ መገናኛ ብዙኃን ይህንኑ በማስመልከት መረጃ የሰጠው የፌዴራል ማረሚያ ቤቶች አስተዳደር በዕለቱ ከተፈጠረው የእሳት አደጋ ጋር በተያያዘ ታራሚዎቹ ወደ ተለያየ እስር ቤት መዛወራቸውን የታራሚዎቹ ቤተሰቦችና ወዳጆች ዛሬ በቂሊንጦ ተገኝተው እንዲጠይቁ መግለጹ ይታወሳል። ማረሚያ ቤቱ መንግስት በዚህ ቃጠሎ ሕይወታቸው ማለፉ ስለተገለጸው 23 ሰዎች ማንነት ያለው ነገር የለም። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ለአሜሪካ ድምጽ በሰጡት ቃለ ምልልስ እስካሁን የሶስት ሟቾችን ማንነት እንዳወቁ እንዳወቁና ቀሪዎቹ ን እንደሆኑ ለማወቅ እንዳልቻሉ ተናግረዋል። የታሳሪ ቤተሰቦች ባለፉት አምስት ቀናት አብሮን ለተጨነቀው ሁሉ ምስጋናን አድርሱልን ብለዋል።